በምዕራብ ኢትዮጵያ በወለጋ በቤኒሻንጉል ጉሙዝና አማራ ክልል አዋሳኝ አካባቢዎች ባለፈው ዓመት ከተከሰተው ግጭት በተጨማሪ በተለይም በአራቱም የወለጋ ዞኖች በታጣቂዎችና ና የመንግስት ጸጥታ ኃይሎች መካከል በሚፈጠሩት አለመግባባቶች ምክንያት አካባቢው ለከፍተኛ ጸጥታ ችግር ተጋልጦ ቆይቷል። ይህን ጸጥታ ችግር ለመፍታት የአካባቢው ነዋሪዎችና ሌሎችም የሚመለከታቸው አካላት የተለያዩ ውይይቶችና የሰላም ጉባኤዎችን አድርጓል። ሆኖም ግን በመንግስትና በታጣቂዎች መካከል የነበረው ግጭቶች ዛሬ ላይ አንድ ዓመት ሞልቶታል። በሰላምና ደህንነት ላይ ጥናት እያደረጉ የሚገኙ ባለሙያዎች እንደሚሉት በአካባቢው ለነበረው የጸጥታ ችግር ዋነኛ ምክንያት በመንግስትና የኦሮሞ ነጻነት ግንባር መካከል የነበረው ስምምነት ግልጽነት የጎደለ መሆኑ ነው። አቶ ኩማ በቀለ በአዲስ አበባ ዩኒቨርሲቲ በሰላምና ጸጥታ ጥናት ተቋም የሶስተኛ ዲግሪ ትምህርታቸውን እየተከታተሉ ይገኛሉ። እንደ አቶ ኩማ ገለጻም በምዕራብ ኢትዮጵያ ያለው የጸጥታ ችግርን ለመፍታት ሲካሄዱ የነበሩ የሰላምና የእርቅ ጉባኤዎች እንዲሁም በኦነግና በመንግስት መካከል ሲደረጉ የነበሩ ስምምነቶችና ድርድሮች በመተማመን ላይ የተመሰረቱ አይደሉም ይህ ደግሞ ችግሩን አባብሶታል ይላሉ። በሌላ በኩል ደግሞ በዚሁ አካባቢ መንግስት ህግን የማስከበር ስራ ባለመስራቱ ግጭት መበራከቱን እና በቀላሉ ችግሩን ለመፍታት እንዳልተቻለ ይገልጻሉ። የእርቅ ድርድርም ኮንፈረንሶቹም፣ እንዲሁም በኦነግ አመራሮች እና በመንግስት በኩል ብዙ ድርድሮች ሲደረጉ በቴሌቪዥንም አይተናል። በተለያየ ነገር የኦሮሚያ ሕዝብ በሙሉ የሚያውቀው ነገር ነው። ሆኖም ግን ምንም ውጤታማ ሊሆኑ አልቻሉም። እኔ እንደሚመስለኝ ድርድራቸው የውሸት ድርድር ነው ብዬ ነው የማስበው። ከልባቸው አይደለም። ከፍተኛ ስጋት አለ። በማዕከላቸው መተማመን የለም እና በመንግስት አቅጣጫ ያለው ነገር የመንግስት ድክመት እንዳለ ሆኖ፣ የዚህ ሁሉ ችግር አለመተማመንና ትክክለኛ ከልብ የመነጨ ድርድር ስላልተደረገ እስካሁን በኦኔግ ሰራዊትና በመንግስት ሰራዊት የሚደረገው ፍጥጫ በመሀል ችግር ውስጥ የገባው አሁን የአካባቢው ነዋሪዎች ናቸው እና ከፍተኛ ዋጋ እየከፈሉ ያሉት ወደዛ አካባቢ የሚኖሩ ህዝቦች ናቸው። አቶ መኖኑ ሱንደራ ትራፕሾ ከምበር ልጅ በተባለ ተቋም የማህበራዊና ፖለቲካ ዘርፍ አማካሪና ተመራማሪ ናቸው። እንደ አቶ መኖኑስ ገለጻ ደግሞ በወለጋና አካባቢው ሰላምን ለማውረድ መንግስትና ታጣቂዎች ፍላጎት የላቸውም ወደ ፖለቲካ የገቡ ይመስላል። ኮሚቲድ መሆን አለባቸው ለሰላም ለጸጥታ ተስማምቶ መሄድ ነው ያለባቸው። ስለዚህ ፍላጎትም የለም እንደሚገባኝ እኔ ለአካባቢ ተደጋግም ሄጅ ያለ ለጥናትም ለስራ በመንግስት በኩልም ፍላጎት የለም ሰላም እና ጸጥታ ለማምጣት፣ እንዲሁም በሌላ ጎንም ፍላጎትም የለም። ለምን የመሸናነፍ ፖለቲካ ስላለ፣ ማሸነፍ እስከምትፈልግ ድረስ ምንም ለመጠራደር ዝግጁ አቶ ፍላጎት አታሳይም ማለት ነው። በአሶሳ ዩኒቨርሲቲ የፌዴራሊዝም መምህር የሆኑት ዶክተር ሙሉኔ ካሳ የሚስተዋሉ የጸጥታ ችግሮች ከታጣቂዎች በአካባቢ መኖር በተጨማሪ የወሰን ይገባኛል ውዝግቦች መኖራቸውን እንደ ምክንያት ያነሳሉ። በተለይም በማህበራዊ መገናኛ ዘዴዎች ሲሰራጩ የነበሩ መረጃዎች በቤንሻንጉል ጉሙዝ፣ አማራና ኦሮሚያ ክልል አዋሳኝ አካባቢዎች ተፈጥሮ ለነበረው ግጭት ከፍተኛውን ድርሻ ነበራቸው። ይህን ችግር ለመፍታትም ምክንያታዊ አስተሳሰብም ማዳበር እንዲሁም መንግስት የህግ የበላይነትም ማስከበር አለበት ብሏል። ምክንያቱም አንድ ሰው ከተገደለ በራሳቸው ማህበረሰብ ሌላ ሁሉም በተመሳሳይ ባስኬት ውስጥ ማስቀመጥ ይህን ደግሞ መጠቀም ይፈልጉ ሰዎች በአካላት አሉ። መጀመሪያ ይህን ትንኮሳ ያደርጉታል። ትንዶች ባይፈልጉ እችን ነገር የሚያውቁት እችን ነገር በደንብ አድርገው ካልኩሌት ያደረጉ ሰላም እንዳይኖር የሚፈልጉ አካላት ሂዶ የአንዱን እንትን ያጠቃሉ ካጠቁ በኋላ ቶሎ ሰትን ለማድረግ በጣም የሚያስቸግርበት ሁኔታ ላይ ነው እየተደረሰ ያለው። በመንግስትና ታጣቂዎች መካከል በሚካሄዱ ግጭቶች ምክንያት በነዋሪዎች ላይ ሲደርሱ የነበሩ ጉዳቶችን ከዚህ ቀደም በተደጋጋሚ መዘገባችን የሚታወስ ነው። ለዲ ደብሉ ዘገባ ነጋሳ ደሰለኝ ከአሶሳ